No, no death for WHO. It's a travesty of humanity. የዓለም ጤና ድርጅት ሰባኛ መደበኛ ስብሰባ በዶክተር ቴድሮስ አድሃኖም ላይ በተሰነዘረ ተቃውሞ አንድ ተብሎ ተጀምሯል። ዛሬ በስዊዘርላንዷ የጄኔቫ ከተማ የተጀመረውን ስብሰባ ድንገት በተቃውሞ የናጡት አቶ ዘላለም ተሰማ የተባሉ የፖለቲካ አቀንቃኝ መሆናቸው ተሰምቷል። የፖለቲካ አቀንቃኙ በጸጥታ ኃይሎች ተይዘው እስኪወጡ ድረስ አፍሪቃ በድጋሚ አስብ የሚል መፈክር ሲያሰሙ የሚያሳዩ የቪዲዮ ምስሎች በማህበራዊ ድረገጾችና በዓለም ጤና ድርጅት ድረገጽ ተሰራጭተዋል። ዶክተር ቴድሮስ ተቃውሞ የገጠማቸው ግን በስብሰባ አዳራሹ ብቻ አይደለም። በስዊዘርላንዷ የጄኔቫ ከተማ አደባባይ ከተባበሩት መንግስታት ድርጅት ጽፈት ቤት ፊት ለፊት አቶ ካሳሁን አደፍርስን ጨምሮ የዓለም ጤና ድርጅት እጩነታቸውን ተቃውመዋል። የቀድሞ የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለዓለም ጤና ድርጅት በኃላፊነት መመረጥ የለባቸውም የሚል አቋም ያላቸው አቶ ካሳሁን ፖለቲካዊ መፈክሮች ከፍ ብለው በተሰሙበት የተቃውሞ ሰልፍ ተሳትፈዋል። አቶ ካሳሁን በተሳተፉበት የተቃውሞ ሰልፍ የኢትዮጵያ መንግስት ሲወቀስ በሕግ ያገዳቸው ሰንደቅ ዓላማ ከተማዎችም ሲውለበለቡ በፌስቡክ የተሰራጩ የቪዲዮ ምስሎች ያሳያሉ። ዶክተር ቴድሮስ በኢትዮጵያ በስልጣን ላይ ያለው መንግስት ከፍተኛ ባለስልጣን በመሆናቸው በአገሪቱ ለተፈጸሙ ግድያዎች ተጠያቂ ናቸው የሚሉት አቶ ካሳሁን የዓለም ጤና ድርጅትን ሊመሩ አይገባም ሲሉ ይሞግታሉ። ዶክተር ቴድሮስ አዳኑም አሁን ኢትዮጵያን ከሚመራው ፓርቲ የወጣ ሰው ነው። ይሄ ፓርቲ ደግሞ በንጹሃን ዜጎች ግድያ የሚጠየቅ ፓርቲ ነው። ባለፉት አመታት በነበረው ችግር ብዙ ሰዎች ብዙ ንጹሃን ዜጎች ተገድለዋል። ስለዚህ በንጹሃን ዜጎች ግድያ የሚፈለግ ሰው ወደ እንደዚህ አይነት ትልቅ ክብር ወዳለው የጤና ድርጅት ያውም ለመሪነት በዛሬው የተቃውሞ ሰልፍ በተለያዩ የስዊዘርላንድ ከተሞች የሚኖሩ ኢትዮጵያውያን መሳተፋቸውን አቶ ካሳሁን ተናግረዋል። እንደ ተቃውሞ ሁሉ ዶክተር ቴድሮስ አድሃኖም የዓለም ጤና ድርጅትን በበላይነት ለመምራት ብቁ ናቸው የሚሉ ኢትዮጵያውያን ነገ በዚያው የጄኔቫ አደባባይ የድጋፍ ሰልፍ ያደርጋሉ። በድጋፍ ሰልፉ ለመሳተፍ የተዘጋጁት አቶ ሽመልስ በዛብህ ዶክተር ቴድሮስ በኢትዮጵያ የጤና ጥበቃ ሚኒስትርነታቸው ዘመን ያሳኳቸውን እየቆጠሩ ስለ ብቃታቸው ይመሰክራሉ። ዶክተር ቴዎድሮስ የኢትዮጵያ ጤና ጥበቃ ሚኒስትር ሆነው በ አገለገሉበት ወቅት የእናቶችና የሕፃናት ሞት ቁጥር እንዲቀንስ በሚደረገው ጥረት ውስጥ የሚሊየምን ግቡን በዓለም ላይ ከማንኛውም ሀገር በፊት ቀድማ እንድታሳካ ያደረጉ መልካም ኢትዮጵያዊ ናቸው። ከዛ በተረፈም ደግሞ የውጭ ጉዳይ ሚኒስትር ሆነው ሀገራቸውን ባገለገሉበት ወቅት ኢትዮጵያ ከየትኛውም ዓለም ጋራ ያላትን ግንኙነት ወደ ተሻለ ደረጃ ከፍ እንዲል ያደረጉ ትሁትና ጨዋ ሰው መሆናቸውን እንደ አንድ ዜጋ የምረዳ በመሆኔ ቴዎድሮስ ያልተመረጠ ማን የሚል እሳቤ ነው ያለኝ። ከተለያዩ የዓለም ክፍሎች የስመጥር ፖለቲከኞችና የጤና ባለሙያዎችን ይፋዊ ድጋፍ ያገኙት ዶክተር ቴድሮስ ከኢትዮጵያውያን ዘንድ የከፋ ትችትና ተቃውሞ ገጥሟቸዋል። አቶ ካሳሁን ዶክተር ቴድሮስ ኢትዮጵያዊ በመሆናቸው ብቻ ሊደገፉ ይገባል ከሚሉት ጋር አይስማሙም። በዚህ ሰዓት አገር ቤት በእስር ላይ ያሉ ብዙ ሰዎች አሉ። ዶክተር መራራ በቀለ ገርባ፣ እስክንድር ነጋ፣ እናንዱ አለማራጌ ንጹሃኖች በመጽሐፋቸው ብቻ የታሰሩ ሰዎች ወይም የተቃዋሚ አመራር በቦታቸው ብቻ የታሰሩ ሰዎች አሉ እንደምናውቀው። እና እነዚህ ሰዎች በእስር እየተሰቃዩ እያሉ ለእነዚህ ሰዎች ድምጻችንን ማሰማት ባለብን ሰዓት ላይ በዚህ ስርዓት ውስጥ እንዲህ አይነት እርምጃዎች ሲወሰዱ ከፊት ሆኖ በመሪነት ያለን ሰው እንደዚህ የስልጣን ቦታ ሲመጣ ለምን ኢትዮጵያዊ ስለሆነ አትደግፉ ማለት ትንሽ አግባብነት ያለው ጥያቄ አይመስለኝም። ለነገው የድጋፍ ሰልፍ የተዘጋጁት አቶ ሽመልስ በበኩላቸው ከአቶ ካሳውን ፈጽሞ የተቃረነ አቋም አላቸው። በተቃዋሚው ጎራ ያለ ሰው እንኳን ለእንደዚህ አይነት ፖስት ወይም ኃላፊነት ቢታጭ በእኔ እምነት ኢትዮጵያዊ መሆኑ ስለሚያኮራኝ ያርግለት ብዬ ነበር ምለው በእንደዚህ አይነት ጽንፍ የለቀቀ ጥላቻ አንድ የሀገሩ ዜጋ ለዚህ ሲመረጥለት እማይደሰት ትውልድ ያየውበት ጊዜ ቢኖር አሁን ነው። የዶክተር ቴዎድሮስ አድሃኖም በዚህ ድርጅት ላይ በዳይሬክተር ጀነራልነት መመደብ ኢትዮጵያን ሊያጎላት፣ ኢትዮጵያን በዓለም ደረጃ ከፍ ሊያደርጋት የሚችል ነው። ለዓለም የጤና ድርጅት ኃላፊነት እጩነታቸውን ካሳወቁ ጀምሮ በተለያዩ የዓለም ክፍሎች እየተዘዋወሩ ሲቀሰቅሱ የከረሙት ዶክተር ቴድሮስ ከብሪታንያዊው ዴቪድ ናባሮ እና ከፓኪስታናዊቷ ሳኒያ ኒሽታር የበረታ ፉክክር ይጠብቃቸዋል።